SBS ራዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ የጃኪ ላምቢን የሜዲቫክ ድምፅ ለማግኘት ስል የኒውዚላንድ የዳግም ሰፈራ ስምምነትን አልቀበልም አለ። የአውስትራሊያዊው ቻይናዊ ቤጂንግ ውስጥ ለስር መዳረግ አሳስቧል፣ የሚሉት ግንባር ቀደም ዜናዎቻችን ናቸው። የአውስትሬሊያው ጠቅላይ ሚኒስትር የሴናተር ጃኪ ላምቢን ሜድዌክ ድምፅ ለማግኘት ስል የኒውዚላንድ የስደተኞች ዳግም ሰፈራ ፕላን ላይ እንደማይስማሙ አስታወቁ። ምንም እንኳን የስምምነቱ ዝርዝር ባይገለጥም ሴናተር ላምቢ የሞሪሰንን ረቂቅ ድንጋጌ በመደገፍ በልዋጩም ከብሔራዊ ደህንነት ጋር የተያያዘ ቅድመ ሁኔታ ማስቀመጣቸው ተነግሯል። ይሁንና ቅድመ ሁኔታው መንግሥት ኒውዚላንድ በአውስትሬሊያ በአውስትሬልያ ቁጥጥር ስር ሥር ያሉ ጥገኝነት ጠያቂዎችን እንድትቀበል የሚጠይቅ መሆኑ ተጠቁማል። ሆኖም ጠቅላይ ሚኒስትር ስኮት ሞሪሰን የፖሊሲ ለውጥ ለማድረግ ፈቃደኛ ሆነው አልተገኙም። ይህ በእንዲህ እንዳለም የፋይናንስ ሚኒስትር ማቲያስ ኮርማን ድንጋጌው ቢሻርም ሕክምና የሚያሻቸው ጥገኝነት ጥያቄዎች የሚመጡባቸው ሁኔታዎች ሊኖሩ እንደሚችሉ ተናግረዋል። ሂውማን ራይትስ ዎች አውስትሬሊያው ጸሐፊ ዶክተር ያንግ ሄንጆንግ ቻይና ውስጥ ለጉስቁልና መዳረጋቸውንና የአውስትሬሊያ መንግሥትም ለማስለቀቅ ጥረቶችን እያደረገ መሆኑን ገለጠ። ዶክተር ያንግ ጨለማ ቤት ውስጥ የታሰሩ ሲሆን የውጭ ጉዳይ ሚኒስትር ሜሪስፓይን ተገለው የመታሰራቸው ጉዳይ ተቀባይነት ያለው አይደለም ብለዋል። የሊበር ሴናተር ፔኒ ወንግ በበኩላቸው ዶክተር ያንግ ዓለም አቀፍ የሰብአዊ መብቶችን በተከተለ መልኩ ጠበቃ ሊቆምላቸው እንደሚገባ ተናግረዋል። የሂዩማን ራይትስ ዎች የአውስትሬሊያ ዳይሬክተር ኤሌን ፒርሰን የቻይና መንግሥት በበርካታ የሰብዓዊ መብቶች ጥሰቶች የተኮነነ መሆኑን ጠቅሰው የአውስትሬሊያ መንግስት ዶክተር ያንግን ለማስለቀቅ ከሌሎች አገራት ጋር ተባብሮ መሥራት እንዳለበት አሳስበዋል። አክለውም በወንጀል በተጠረጠሩ ግለሰቦች ላይ የሰቆቃ ግረፋትና ጉስቁልናን መፈጸም ቻይና ውስጥ የተዘወተረ መሆኑን እናውቃለን አንድ የአውስትሬሊያ ዜጋ ለዚህ አይነቱ ሁነት መዳረግ በጣሙን አሳሳቢ ነው ብለዋል። የቪክቶሪያ ወጣቶች ፍርድ ቤት ወጣት ጥፋተኞች የሕግ ሥርዓትን በውል እንዲገነዘቡ ለማስቻል ሱዳናውያን ቤተሰቦች የሙከራ ፕሮጀክት ጀምሯል። ወጣት ጥፋተኞችና ሱዳናዊ ዝርያ ያላቸውን ቤተሰቦች ያካተተው ባህላዊ መምሪያ በግብር ላይ መዋል የጀመረው ካለፈው ወርሃ ኦክቶበር ጀምሮ ነው። የፌዴራል መንግሥቱ የጃኪ ላምቢን ሜድቫክ ድምፅ ለማግኘት ስል የኒውዚላንድ የዳግም ሰፈራ ስምምነትን አልቀበልም አለ። የአውስትራሊያዊው ቻይናዊ ቤጂንግ ውስጥ ለስር መደረግ አሳስቧል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። stories in your language by visiting sps.com.au